የሱር ኮንስትራክሽን የሚባል ድርጅት ምዕራብ ጎንደር አካባቢ የመንገድ ፕሮጀክቶች እየገነባ እንደሆነ ይታወቃል። እና በአካባቢው በተፈጠረው ግጭት ምክንያት የአካባቢው ማህበረሰብ በዚህ ድርጅት ላይ የተወሰነ ጥርጣሬ ያደረበት በመሆኑ ይህም ጥርጣሬ መሰረት አድርጎ ይህ ጥርጣሬ እስከሚጠራና ከማህበረሰቡ ጋር ውይይት እስከሚደረግ ድረስ መስተማመድ ላይ እስከሚደረግ ድረስ ግንባታውን እንዲዘገይ ተደርጎ እንደነበረም የሚታወስ ነው። ከዛ በኋላ ውይይት እየተደረገ ባለበት ማህበረሰቡ ደግሞ ያው መንገዱ ከዚህ ከመተማ እስከ ጭልጋ ያለ መንገድ አለ። እሱን መንገድ ለመስራት እየተዘጋጀ ያለው ሰ ኮንስትራክሽን ማህበረሰቡ ላይ የተፈጠረው ጥርጣሬም እንዳለ ሆኖ ማህበረሰቡ ጋር ውይይት እየተደረገ ባለበት ውይይቱ ባልተጠናቀቀበት እና መተማመን ላይ ባልደረሰበት ጊዜ በመተማ ተነሶ ወደ ጭርጋ ለመሄድ በሚንቀሳቀስበት ጊዜ ማህበረሰቡ እዛ አካባቢ ያለው ወደ የት ትሄዳለህ እና መፈተሽም ፈልጋለን የሚል ጥያቄ ያቀርባል። ታህሳስ ተዳዛ ሁለት ሺ አስራ አንድ አስራ አንድ ሰዓት አካባቢ በዚህ ጊዜ ያው በመከላከያ እየታጀበ ነበር የእሱ ኮንስትራክሽን ድርጅት እየሄደ የነበረው እና አላስፈትሽም እና መንገድ እቀጥላለሁ የሚል አቅጣጫ ስለነበረ ማህበረሰቡም አንሰድም የሚል በ ውስጥ በመከላከያና በማህበረሰቡ መካከል ግጭት ይፈጠራል። ስለዚህ በሰው ውጥ ምክንያት የሰው ህይወት በተለይ ደግሞ የህጻናት ህይወት ጠፍቷል። እንደዚሁም ከመከላከያም የሰው ህይወት ጠፍቷል። በዚሁ አጋጣሚ የአማራ ብሔራዊ ክልላዊ መንግስት ህይወታቸውን ላጡ ወገኖች የተሰማውን ጥልቅ ሀዘን ይገልጻል። ይሄ ጉዳይ መከሰት ያልነበረበት እና በተለይ ከፌደራል መከላከያ ሰራዊት ህዝባዊ እንደመሆኑ መጠን በተለያዩ የሀገሪቱ አካባቢዎች ሰሞኑን እንደሰማ ነው እንደዚህ አይነት ከቦታ ቦታ ለመንቀሳቀስ የሚያደርጋቸውን እንቅስቃሴዎች አትሄድም፣ አይሆንም ብለው የአካባቢው ሰዎች ሲጠይቁት እንቅስቃሴውን ገትቶ ጥያቄያቸውን በአካባቢው አዳምጦ ሁኔታውን ለማረጋጋት እንደሞከረው ሁሉ በዚህም አካባቢ እንዲህ አይነት ጥያቄዎች ሲነሱ ጥያቄውን ተቀብሎ ሁኔታውን ለማረጋጋት ለመግባባት ሳይሞከር ወደ ግጭት ተገብቶ የሕይወት መጥፋቱ ተገቢ ብለን እናምንም። በአሁኑ ሰዓት በአካባቢ የተፈጠረውን ችግር መነሻ በማድረግ ሁኔታውን ለማጣራትና ጥፋተኞችን፣ ወንጀለኞችን ለመለየት ወደ ቦታው ከክልሉ መንግሥት እንዲሁም ከሚመለከታቸው አካላት የተውጣጣ ግባ ወደ ቦታው ተንቀሳቅሶ ሁኔታውን በማጥናት ላይ ይገኛል። እና ምን ያህል ሰዎች በቦታ ውስጥ እንደሆኑ፣ ምን ያህል እንደተጎዱ እንደሞቱ፣ ምን ያህል እንደቆሰሉ መረጃዎች እየተጠናከሩ ይገኛሉ። ዞሮ ዞሮ ይሄ እንደተገኘ ለህዝብ ይፋ የምናደርግ ይሆናል። ከዛ ውጭ ዛሬ ትናንትና ዛሬ በአመዛኙ አንዳንድ ቦታዎች ላይ የጥይት ጩኸት ከመሰማት በስተቀር እና የሐዘን ድባቡ አይሎ አካባቢው ትንሽ የሐዘን ድባብ ከመኖሩ በስተቀር አካባቢው በዋነኛነት በዛን በአመዛኙ እየተረጋጋ ያለበት ሁኔታ ነው ያለው። የአካባቢው የጸጥታ ኃይል ልዩ ኃይልና የሚመለከታቸው የጸጥታ ኃይሎች ወደ አካባቢው ሄደው ሁኔታውን ለማረጋጋትና ወደ ኖርማል ሁኔታው እንዲመለስ ለማድረግ ስራ እየሰሩ ይገኛሉ። እስካሁን የደረሰን መረጃ ይህንን የሚያመለክት ስላልሆነ መረጃው እንደደረሰን በሙሉ ለሕዝብ የምንገልጽ ይሆናል። ሌላ የምናገረው ነገር የኢትዮጵያ መከላከያ ሰራዊት በአካባቢው እየተንቀሳቀሰ ያለው በሕጋዊ መንገድ ነው። ሁኔታውን በዛ አካባቢ ያለውን የነበረው ይፈጠር የነበረውን ግጭት ወደ ኖርማል ለመመለስ ያው በፌዴራልም በክልሉ መንግስትም ተፈቅዶለት መከላከያ ስራዎች እዚ አካባቢ ያለውን ጸጥታ ለማረጋጋት ነው ሲሞክር የነበረው እና እዚ አካባቢ መከላከያ ወጥቶ የሰላም ማስከበር ሂደቱንም እያከናወን እንደሚገኝ እና አንዳንድ ቦታዎች በአንዳንድ ሰዎች የሚገለጸው ነገር መከላከያ ምን ያረገባ የሚል ሀሳብ ስላለ፣ ያው መከላከያ ተፈቅዶለት እዛ አካባቢ የነበሩ ግጭቶችን ተባብሰው ከክልሉ ፀጥ ሀይል በላይ ስለሆኑ ያው መከላከያ ኦሮሚያም ላይ ሌላም ቦታም ላይ እንደሚያደርገው ሁሉ እዛ አካባቢም የፀጥ ሀይሉን ለመርዳት እየተሳቀሰ ስለሆነ እንቅስቃሴው ያው ዞሮ ዞሮ በዛ አካባቢ ማድረጉ ህጋዊ ነው። ነገር ግን እንዲህ አይነት ግጭቶች የህዝብ ጥያቄዎች ጠይቅ ጥያቄውን አዳምጦ እርምጃ ከመውሰድ በፊት መግባባት የሚቻልባቸው በጣም በርካታ መንገዶች አሉ። ስለዚህ መግባባት የሚቻልባቸውን መንገዶች መርጦ ተግባብቶ ተወያይቶ ነገሮችን ማስኬድ ይቻል ቀጥታ ወደ ስሜታዊነትና ትግስት ባልተላበት መልኩ ተቁሶ ጠዋን ላይ ጊዜ ያመሰጠም ተገቢ ነው። ለማናም አቶ አሰማኸኝ አስረስ የአማራ ክልል ቃል አቀባይ ለሰጡ ቃለ ምልልስ አመሰግናለሁ። እኔም አመሰግናለሁ።